የአረና ለላላዊነትና ዴሞክራሲ ፓርቲ ማዕከላዊ ኮሚቴ ለሁለት ቀናት ካካሄደው መደበኛ ስብሰባ በኋላ ትናንት በሰጠው ጋዜጣዊ መግለጫ በርከት ያሉ ነጥቦችን ዳሷል። ኢትዮጵያ በፈጣን ፖለቲካዊ ለውጥ ላይ ትገኛለች ያለው ፓርቲው የፖለቲካ እስረኞች መፈታት፣ ውጭ የነበሩ የፖለቲካ ኃይሎች ወደ ሀገር መመላሳቸው፣ በሚዲያ ነጻነት ላይ የታየው መሻሻልና የኢትዮጵያና ኤርትራ የሰላም ስምምነት በአውንታ አንስቷል። ለውጡ የሁሉም ኢትዮጵያውያን የትግል ፍሬ መሆኑም አረና ገልጿል። ይህ በእንዲህ እንዳለ የህግ የበላይነት መሸራረፍ የዜጎች መፈናቀልና ሌሎች ጉዳዮች አሳሳቢ መሆኑ ፓርቲው በሰጠው ጋዜጣዊ መግለጫ አስታውቋል። የአረና ለላላነትና ዲሞክራሲ ማዕከላዊ ኮሚቴ ተወያይቶ አቋም የያዘባቸው ነጥቦች መካከል አነጋጋሪው የወሰንና ማንነት ጉዳዮች ኮሚሽን አንዱ መሆኑ የፓርቲው ቃል አቀባይ አቶ አንዶም ገብረስላሴ ገልጿል። አረና በቅርቡ በኢትዮጵያ ፓርላማ የጸደቀው የወሰንና ማንነት ጉዳዮች ኮሚሽን ኢ ህገ መንግስታዊ በማለት ተቃውሞታል። ይሄ አዋጅ ህገ መንግስታዊ ጥሰት ያለበት ነው። የኃላፊነት የፌዴሬሽን ምክር ቤት ኃላፊነት ነው እዚህ ጉዳይ የሚመለከተው ነው። ህገ መንግስቱ ካልፈረሰ በስተቀር ይሄ ጉዳይ የፌዴሬሽን ምክር ቤት ስልጣን ነው። የጠቅላይ ሚኒስትሩ ይሄ የኮሚሽን የመቋቋም ስልጣን የለውም። ስለዚህ ይሄ ህገ መንግስታዊ ነው ብለን ተቃውመናል። በቅርቡ ከአረና በተጨማሪ የትግራይ ክልል ምክር ቤትም የኮሚሽኑ መቋቋም በመቃወም ውድቅ እንዲሆን የሚጠይቅ የውሳኔ ሀሳብ ማስተላለፉ ይታወሳል ሌላው የአረና ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ኪዳን አመነ በጋዜጣዊ መግለጫው ኢህአዴግ ብቻውን ኢትዮጵያ ወደ ዲሞክራሲ የምታደርገው ሽግግር መምራት አይችልም በማለት ብሔራዊ የአንድነት መንግስት እንዲቋቋም የፓርቲያቸው ፍላጎት መሆኑን ገልጸዋል ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወክ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግመታል። ጉዳይ ሲገመግም ፓርቲያችን ኢህአዴግ የኢትዮጵያ ህዝብ ሲጠይቀው እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ወይ ብቻውን ብለን ስንጠይቅ፣ ኢህአዴግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች፣ በአጠቃላይ ሰፊ ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአዴግ ለመፈጸምም ለመተግበርም ቁርጠኝነትስ አለው የሚልም አይተነዋል። እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ልትገባበት የምትችለው አቅጣጫ ብለን የገመገም ነው ብሔራዊ የአንድነት መንግስት እንዲቋቋሙ ኢትዮጵያ ውስጥ በኢትዮጵያ ፖለቲካ የሚመለከታቸው የሚያገባቸው ኃይሎች ሁሉም እንደ ፓርቲ የጋራ ብሔራዊ አንድነት መንግስት ተቋቁሞ እስከ ምርጫ ድረስ በሁሉም ጉዳዮች በጋራ እየተወያዩ እየተሳተፉ አገሪቷ እውነተኛ ምርጫ እንድታደርግ ገለልተኛ ተቋሞች እንድትገነባ የሚያስችል ሁኔታ ነው። በቅርቡ በኢትዮጵያ ክልል መስተዳደሮች መካከል መፋጠጥ እየታየ መሆን የገለጹት የአረናው ቃል አቀባይ አቶ አንዶም ገብረስላሴ በተለይም በአማራና በትግራይ ክልሎች መካከል ያለው የጦርነት ድባብ የሰፈነበት ሁኔታ የፌዴራል መንግስቱ ጣልቃ ገብቶ ሊፈታው ይገባል ብለዋል። በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል በትግራይ ክልል በተለይ ተጣጥፎ ነው እየቀጠን ያለው። በርካታ ጠመንጃ እየታጠቀ ነው። በሁለቱም ክልሎች የራሱ የሆነ አልታው ተጽዕኖ እየፈጠረ ነው። ይሄ የፌዴራል መንግስትም ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት የከፋ ጉዳትን ሳያደርስ እርምት ማድረግ እንዳለበት ደምዝመናል። ከዚህ በተጨማሪ አረና የትግራይ ክልል መንግስት ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ለመጡ ዜጎች ድጋፍ እያደረገ አይደለም ሲል ወቅሷል። ፓርቲው በሀገሪቱ ካሉ የተለያዩ የፖለቲካ ኃይሎች ጋርም በጋራ ለመስራት ፍላጎት እንዳለውም ጠቁመዋል። ለዲደብሊው ዘገባ ሚሊዮን ስላሴ መቀለ።